sport. ጤና ይስጥልኝ አድማጮች እንደምን ቆይታችኋል? የስፖርት ጥንቅራችንን ይዘን ቀርበናል። እድሜያቸው ከ20 ዓመት በታች ተጫዋቾች በሚፎካከሩበት የእግር ኳስ ግጥሚያ የኢትዮጵያ ብሔራዊ ቡድን በኬንያ አቻው ተሸንፏል። በእንግሊዝ ፕሪሚየር ሊግ ሊቨርፑል ዳግም የመሪነቱን መንበር ለመረከብ ጫፍ ደርሷል። በትናንትናው ግጥሚያ በጨዋታ በልጦ ተጨማሪ ነጥብ አስመዝግቧል። አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት አርሰናል በበኩሉም ከሊድስ ዩናይትድ ጋር ባደረገ ያደረገው ግጥሚያ ነጥብ ተጋርቶ መውጣት ችሏል። በጀርመን ቡንደስሊጋ ባየር ሚሽን በመሪነቱ እየገሰገሰ ነው። ቦሩሲያ ዶርትሙንድ እግር በእግር እየተከተለው ነው። ከተጨማሪ ዘገባ ጋር አብራችሁን ቆዩም። ትናንት በተጀመረው እድሜያቸው ከ20 ዓመት በታች ተጫዋቾች በሚፎካከሩበት የምስራቅና መካከለኛው አፍሪቃ በእንግሊዝኛ መጻሩ ሴካፋ የእግር ኳስ ግጥሚያ የኢትዮጵያ ብሔራዊ ቡድን በኬንያ አቻው 3 ለ0 ተሸንፏል። ውድድሩ ትናንት የተጀመረው በታንዛኒያ አስተናጋጅነት አሩሻ ከተማ ውስጥ ነበር። ኢትዮጵያ በመቀጠል ከነገወዲያ ወዲያ የምትጫወተው ከሱዳን ጋር ይሆናል። በምድብ ሐመሯ ኢትዮጵያ፣ ሱዳንና ኬንያ ይገኛሉ። አዘጋጁ አገር ታንዛኒያ በምትገኝበት ምድብ ሀ ሶማሊያና ጅቡቲ ይፎካከራሉ። ምድብ ለላይ ደግሞ ኡጋንዳ፣ ቡሩንዲ፣ ደቡብ ሱዳንና ኤርትራ ተሳታፊ ናቸው። በሶስት ምድቦች በአጠቃላይ ሰላሳ ዘጠኝ ውድድሮች ይከናወናሉ ተብሏል ተደርጓል። ትናንት የተጀመረው ውድድር የሚጠናቀቀውም ህዳር 27 ቀን ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት አህመድ አህመድ ከገንዘብ ጋር በተገናኘ ጉዳይ በዓለም አቀፉ የእግር ኳስ ማብራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋ የአምስት ዓመት እገዳ ተጣለባቸው። የፊፋ የሥነ ምግባር ኮሚቴ ውሳኔውን ያሳለፈው የእግር ኳስ ባለሥልጣናት ምርጫ ለማድረግ በተቃረበበት ወቅት ነው። ዓለም አቀፉ ፌዴሬሽን አርብ መጋቢት 3 ቀን 2013 ዓ ም ከሚያከናውነው አጠቃላይ ምርጫ ቀደም ብሎ እጩ ተፎካካሪዎች ላይ ማጣራት እንዲደረግ ተጠይቋል። ቀድሞ የማዳጋስካር መንግስት ውስጥ በሚኒስትርነት ያገለግሉት የካፍ ፕሬዝዳንት ከሶስት ዓመት በፊት የአፍሪቃ እግር ኳስን እንዲመሩ በፕሬዝዳንትነት ከመመረጣቸው ቀደም ሲል ከገንዘብ ጋር በተያያዘ ጉዳይ ስማቸው ይነሳል። ከዛሬ አስር ዓመት በፊት አህመድ አህመድ ከኳታር አንድ ባለስልጣን የገንዘብ ስጦታ ከተሰጣቸው ባለስልጣናት ጋር ግንኙነት እንዳላቸውም ይነገራል። አህመድ አህመድ ካይሮ በሚገኘው የካፍ መቀመጫ የበላይ በሆኑበት ወቅት ቀደም ሲል ተሰራ ለተባለው ስህተት ተጠያቂ ሆነው ፓሪስ ውስጥ በፈረንሳይ ፖሊስ ታስረው ምርመራ ተደርጎባቸዋል። ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን አህመድ ስጦታቸውንና ሌሎች ጥቅማ ጥቅሞችን በማቅረብ ብሎም ገንዘብን በቅጡ ባለማስተዳደር እንዲሁም እንደ ካፍ ፕሬዝዳንትነታቸው ስልጣናቸውን አላግባብ በመጠቀም ለሙያቸው ያላቸውን ታማኝነት ጥሷል ሲል ከሷል። አህመድ 200ሺ የስዊስ ፍራንክ ማለትም 220ሺ ዶላር እንዲቀጡም ውሳኔ ተላልፎባቸዋል። ላለፉት ሶስት ዓመታት ካፍን በበላይነት ሲመሩ የቆዩት የ60 አመቱ አህመድ አህመድ ፓሪስ ውስጥ ከሚገኝ ቅምጥል ሆቴል በቁጥጥር ስር ውለው የነበሩ ባለፈው አመት በአለም የሴቶች እግር ኳስ ዋንጫ ውድድር ዋዜማ ላይ ነበር። ፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ ትናንት ሊቨርፑል በጨዋታ ልቆ በታየበት ግጥሚያ ተፎካካሪው ሌስተር ሲቲን 3 ለ0 ድል አድርጓል። ለሊቨርፑል ቀዳሚዋን ግብ ያስቆጠረው የላይስተር ሲቲው ጆኒ ኤቫንስ በ21ኛው ደቂቃ ላይ ነበር። ጆኒ ወደ ግብ የተላከችውን ኳስ በጭንቅላት ወደ ውጭ ለማውጣት ቢሞክርም ኳሷ ያረፈችው ግን የገዛ ቡድኑ መረብ ላይ ነበር። በአርባ አንደኛው ደቂቃ ላይ ዲዮጎ ጆታ ሁለተኛውን ግብ ከመረብ ማሳረፍ ችሏል። ዲዮጎ ጆታ በሊቨርፑል ቡድን ውስጥ ድንቅ ብቃት በማሳየት በከፍተኛ ሁኔታ ከሚጠበቁ ተጫዋቾች መካከል ይመደባል። የትናንቱን ድል በተመለከተ ጀርመናዊው የሊቨርፑል አሰልጣኝ ኤርገን ክሎፕ በሰጡት ቃለ መጠይቅ ተጫዋቾቻቸውን እጅግ አድንቀዋል። ተጫዋቾቹ ባሳዩት ድንቅ ብቃት እጅግ መደሰታቸውንም ገልጧል። የሊቨርፑሉ ወሳኝ ተከላካይ ቪርጂል ቫንጄክ ጆዜ ጎሜዝ፣ ትሬንት አሌክሳንደር አርኖልድ፣ ጆርዳን ሄንደርሰን፣ ቲያጎ አልካንትራ፣ ጀርዳን ሻኪሪና አሌክስ ኦክሳሌድ ቻምበርሊን በጉዳት ባልተሰለፉበት ጨዋታ ከዋነኛ ተፎካካሪዎቹ አንዱ የሆነው የላይስተር ሲቲን በሰፋ ልዩነት ማሸነፉ ቡድኑ ያለውን ጥንካሬ ያሳያል። አርሰናል ኒኮላስ ፔፔን በ51ኛው ደቂቃ ላይ በቀይ ካርድ ባጣበት ግጥሚያ ትናንት ከሊድስ ዩናይትድ ጋር ያለምንም ግብ ተላይቷል። ሊድስ ዩናይትድ በትናንቱ ጨዋታ ብልጫ አሳይቶ ነበር ማለት ይቻላል። በዚህ መሰረት ቶትናም ሆትስፐር የደረጃ ሰንጠረዡን በ20 ነጥብ በአንደኛ ደረጃ ይመራል። ቅዳሜ ዕለት ኒውካስል ዩናይትድን 2 ለ0 ያሸነፈው ቸልሲ በ18 ነጥብ ሶስተኛ ነው። ላይስተር ሲቲ በተመሳሳይ 18 ነጥብ፣ ሆኖም በግብ ክፍያ ተበልጦ አራተኛ ደረጃ ይዟል። ላይስተር ሲቲን ያሸነፈው ሊቨርፑል ከመሪው ቶትናም ጋር በተመሳሳይ ነጥብ፣ ግን ደግሞ በግብ ክፍያ ተበልጦ የሁለተኛ ደረጃ ሚያስችሏል። ሊቨርፑል ለሻምፒዮንስ ሊግ ግጥሚያ ከነገ በስቲያ ምሽት ላይ የጣሊያኑ አታላንታ ቤርጋሙን ይገጥማል። በተመሳሳይ ሰዓት የሆላንዱ አያክስ አምስተርዳም ከዴንማርኩ ሚርትላንድ ጋር ይጫወታል። የፖርቹጋሉ ፖርቶና የፈረንሳዩ ማርሴይ፣ የስፔኑ ሪያል ማድሪድ ከጣሊያኑ ኢንተር ሚላን፣ የራሻው ሎኮሞቲቭ ሞስኮ ከስፔኑ አትሌቲኮ ማድሪድ የጀርመኑ ባየር ሚንሽን ከኦስትሪያው ዛልስቡርግ፣ የእንግሊዙ ማንቸስተር ሲቲ ከግሪኩ ፕሬዮስ፣ ሌላኛው የጀርመን ቡድን ቦሩሲያ ሚንሽን ግላድባ ከዩክሬኑ ሻካታር ዶኔትስ ጋር የሚጫወቱት ረቡ ማታ በተመሳሳይ ሰዓት ነው። በነገ ዕለት ደግሞ የጀርመኑ ቦሩሲያ ዶርትሙንድ ከቤልጅየሙ ክሎብ ብሩዥ የእንግሊዙ ማንቸስተር ዩናይትድ ከቱርኩ ባስክሽየር፣ የፈረንሳዩ ፓሪስ ሰን ጀርሜን ከጀርመኑ ላይፕዚግ፣ የስፔኑ ባርሴሎና ከዩክሬኑ ዲናሞ ኬቭ፣ እንዲሁም የእንግሊዙ ቼልሲ ከፈረንሳዩ ሬኔ ጋር የሚያደርጉት ጨዋታ የሚጠበቅ ነው። የጣሊያኑ ላዚዮ ከራሻው ዜኒት፣ ሌላኛው የጣሊያኑ ጁቬንቱስ ከሃንጋሪው ፌሬንክ ቫሮስ፣ የስፔኑ ሴቪያ ከራሻው ክራስኖዳር ጋር ይጋጠማሉ። ቡንደስሊጋ በጀርመን ቡንደስሊጋ ትናንት ማይንስ ፍራይቡርግን 3 ለ1 ሲያሸንፍ ቦሩሲያ ዶርትሙንድ ሄርታ ቤርሊንን ኦሎምፒያ ስታዲየም ውስጥ በሰፋ ልዩነት 5 ለ2 አሸንፏል። ከትናንት በስቲያ በተደረጉ አምስት ግጥሚያዎች መሪው ባየር ሚንሽን ከቬርደር ብሬመን ቦሩሲያ ሚንሽን ግላድባህ ከአውግስቡርግ ጋር አንድ እኩል እንዲሁም ሽቱትጋርት ከሆፍንሃይም ጋር ሶስት እኩል አቻ ወጥቷል። ቮልስቡርግ ሻልከን 2 ለ0 ባየር ሌቨርኩሰን አርሜንያ ቢሌፌልድን ሁለት ለአንድ አሸንፏል። በዚህም መሰረት ባየር ሚኒሽን የደረጃ ሰንጠረዡን በ19 ነጥብ ይመራል። ቦሩሲያ ዶርትሙንድ በ18 ነጥብ ይከተላል። ባየር ሌቨርኩሰን በተመሳሳይ 18 ነጥብ በግብ ክፍያ ተበልጦ በሶስተኛ ደረጃ ላይ ይገኛል። ላይፕዚግ 17 ነጥብ ይዞ ደረጃው አራተኛ ነው። ኡኒየን ቤርሊን በ15 ነጥብ አምስተኛ ደረጃውን ይዟል። ዘንድሮ ወደ ቡንደስሊጋው አድጎ ብቅ ያለው አርሜኒያ ቢሌፌልድ፣ ኮሎኝ እና ሻልከ ከ16ኛ እስከ 18ኛ ደረጃ ተከታትለው ይገኛሉ ሻልከ በዚያ ያህዙ በሚቀጥለው የጨዋታ ዘመን ከቡንደስሊጋው በደካማ ነጥብ ወደ ታች የሚወርድ ይመስላል። መጀመሪያ አካባቢ ላይ ጥሩ ነጥብ አስመዝግቦ የነበረው አርሜንያ ቢሊፌልድ አጀማመሩ መልካም ቢመስልም፣ እሱም ቢሆን ወደ መጣበት ወደ ታችኛው ዲቪዚዮን የሚመለስ ይመስላል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።